ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲሁም የእርቅ ሰላም ኮሚሽን አባላት ሹመት አጽድቋል። የሁለቱ ኮሚሽኖች መቋቋምና የአባላቱ መሾም ከአስተዳደር ወሰንና ከማንነት እንዲሁም ከሰላም ጋር ተያይዘው የሚነሱና ሲጓተቱ የቆዩ ጉዳዮችን ለመፍታት እንደሚያግዝ በአብዛኞቹ የፓርላማ አባላት ታምኖበታል። የአስተዳደር ወሰንና የማንነት ኮሚሽን መቋቋሙን ሲቃወም የቆየው ህወሀት ተወካዮች ግን የአባላቱንም ሹመት ተቃውሟል። እስክንድር ፍሬው ነው ዘገባውን የላከው። ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። በጠቅላይ ፍርድ ቤት ፕሬዝዳንት መዓዝ አሸናፊ አማካኝነት ነው ተሿሚዎቹ ዛሬ ቃለ መሀል ላይ የፈጸሙት። በአስተዳደር ወሰንና የማንነት ጉዳዮች ኮሚሽን የማቋቋሚያ አዋጅ ቁጥር 1102 ህዝባ 2011 መሰረት የኮሚሽኑ አባላት እንዲሾሙ የሕይወት ታሪካቸውን በዚህ ደብዳቤ አባሪነት ለምክር ቤቱ አቅርቢያለሁ ይላል። ጠቅላይ ሚኒስትር አብይ አህመድ የላኩት ደብዳቤ በአገሪቱ እየተነሱ ያሉ የወሰንና የማንነት ጉዳዮችን ለአንዴና ለመጨረሻ ጊዜ ለመፍታት ኮሚሽን እንዲቋቋም ያደረጉት በፓርላማም ያጸደቁት ጠቅላይ ሚኒስትር አሁን ደግሞ የእጩ አባላቶቹን ዝርዝር ነው የላኩት። በዚህ ኮሚሽን አባልነት በምክር ቤቱ ፊት ቀርበው የተሾሙት አርባ አንድ ሰዎች ናቸው። የቀድሞ ፕሬዚዳንቶችና ባለስልጣናት፣ ፖለቲከኞች፣ የዩኒቨርሲቲ መምህራንና ሌሎች ምሁራን፣ እንደዚሁም ታዋቂ ግለሰቦች ይገኙባቸዋል። በርቀ ሰላም ኮሚሽን አባልነት የተሾሙት ደግሞ አርባ ሁለት ናቸው። ምሁራን፣ የሃይማኖት አባቶች፣ የአገር ሽማግሌዎችና ሌሎች ታዋቂ ሰዎች በዚህ ስብስብ ተካተዋል። በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ ጫላ ለሚ ባቀረቡት የውሳኔ ሀሳብ የተሿሚዎቹ ስብጥር በርካታ ነገሮችን ከግምት ያስገባ መሆኑን ገልጸዋል። የተለያዩ የሙያ ስብጥር ያላቸው ምሁራንና ታዋቂ ግለሰቦች እንደውም ፖለቲከኞችም ጭምር እንዲካተቱበት ለማድረግ ጥረት ተደርጓል። ከትምህርት ዝግጅታቸውም አንጻር የተለያየ ሙያዊ ዳራ ያላቸው ግለሰቦች በዚህ ውስጥ እንዲካተቱም ለማድረግ ጥረት ተደርጓል። የተለያዩ የፖለቲካ ፓርቲዎች መሪዎች መካተታቸውን በተመለከተ ከሰጡት ማብራሪያም ተከታዩ ይገኝበታል። እነዚህ የፖለቲካ ሰዎች ወይንም ፖለቲከኞች እዚህ ውስጥ የገቡት የፖለቲካ ፕሮግራማቸውን እንዲያራምዱ አይደለም። ይሄ በደንብ መታወቅ መቻል አለበት። ዋናው መነሻ የዚህ ሀገር እጣ ፈንታ የሚወሰነው በአንድ አካል ወይ በአንድ ወገን አይደለም። ሁሉም ኢትዮጵያዊ የዚህን ሀገር እጣ ፈንታ በመወሰን ውስጥ ድርሻ አለው፣ ሚና አለው። ጥሩ በመስራትም የሚመሰገነው፣ መጥፎ በመስራትም የሚመሰገነው ዛሬ በሕይወት ያለው ኢትዮጵያዊ ትውልድ ነው። ስለዚህ እነዚህ ሰዎች የተፈጠረውን ችግር በመለየት ሂደት የዳር ተመልካች ከሚሆኑ በሁለቱም ኮሚሽኖች ውስጥ የተወሰኑት ሰዎችን ፖለቲከኞች ስለሆኑ ብቻም ሳይሆን ታዋቂ ግለሰቦችና ችግሩንም በመፍታት ሂደት ውስጥ ሚናቸውን ሊጫወቱ ይችላሉ ብሎ መንግሥት በልበ ሙሉነት አይቶ ያቀረባቸው ናቸው። ከዚህ ውጭም ሪፎርም ውስጥ ነው ያለ። ሪፎርም ውስጥ ሆነን የዚህ ሀገር ዕጣ ፈንታ በምንወስንበት ጊዜ በዚህ ሀገር ዕጣ ፈንታ ላይ በምንወያይበት ጊዜ ሁሉም ኢትዮጵያዊ ውጪ ያለውም ሀገር ውስጥ ያለውም ያገባዋልና በሀገሩ ጉዳይ ውስጥ ተሳታፊ መሆን አለበት ተብሎ አምንንበት ሁሉም የፖለቲካ ፓርቲዎች በሀገር ግንባታ ሂደት ውስጥ የራሳቸውን ሚና እንዲጫወቱ የተደረገ ነው። አስተያየት ከሰጡት የምክር ቤት አባላት አብዛኛዎቹ የሁለቱን ኮሚሽኖች መቋቋምና የአባላቱን ሹመት ደግፈው ተናግረዋል። ከመጀመሪያውም የኮሚሽኖቹን መቋቋም ሲቃወም የቆየው የህወሓት ተመራጮች ግን ዛሬም ተመሳሳይ ሀሳብ አንጸባርቀዋል። ይህንኑ ፓርቲ የሚወክሉት አቶ አሰፋ ጉግሳ ለምሳሌ ኮሚሽን የሚያስፈልገው ማንን ከማን ጋር ለማስታረቅ ነው በሚል የተቃውሞ ሀሳብ አቅርበዋል። ኢቭን የኢትዮጵያ ሕዝብ የኢትዮጵያ ጭቁን ሕዝብና የአፍሪካ ሕዝብ ጠብ የለው። ኢቭን የአውሮፓ በዓለም ላይ ያለ ጭቁን ሕዝብ ስለዚህ ይሄ የመደብ እርቅ ስለዚህ

እነዚህ በቃ ምንም ሊያደርጉ ስለማይችሉ ባት መሰረት ጥሩ ነው የሚል እምነት ስላለ ለዚህ አስተያየት መልስ በሚመስል መንገድ የተናገሩት የኦዴፓ ተመራጭ አበበ ከፈኒ ደግሞ ተከታዩም ብለዋል። በእውነት ከሆነ እርቅን የሚጠላ እንደ ሃይማኖታችን ከሆነ ሰይጣን ነው። እርቅ ሰላምን ያመጣል፣ የሰላምን ቀጣይነትም ያረጋግጣል ማለት ነው። ስለዚህ ዛሬ ይቅርታ የምህረት ጊዜ እያል ይሄ ደግሞ ስሩን እንዲሰድ የሚያደርግ ከፍተኛ ሚና መጫወት የሚችል የእርቀ ሰላም ኮሚሽን መቋቋም በመሆኑ ይህንን ስራ የሚሰሩት በዋነኝነት የቀረቡት አስፈላጊውን መስፈርት ያማሉ ናቸው። ብዙ ልምድ ኤክስፒራንስ ኢንተርናሽናል፣ አህጉራዊ እንዲሁም ሀገራዊ ኤክስፒሪንስ ያላቸው በመሆናቸው ተገቢና ተቀባይነት ያላቸው ናቸው። ዞሮ ዞሮ እኔ ከሞትኩ ሳርዶ አይብቀል ወይም በኦሮምኛ በከንጅረቲ ሳርዶን ይመርገኝ ያሬን ይረኒ እንደዛ እንዳይሆን ነው ማዕከላችን ሰላም ነው እርቅ ነው፣ ፍቅር ነው። የመደመር ፍልስፍናን ተግባራዊ ለማድረግ መሰረት የሚጥሉ ናቸው ማለት ነው። የኮሚሽኑን አስፈላጊነት በተመለከተ ጥያቄዎች መነሳት የነበረባቸው ዛሬ ሳይሆን በተቋቋመበት ቀን ነው ያሉት ደግሞ የመንግስት ረዳት ተጠሪ ሚኒስትር ዴታ ጫላ ለሚ ናቸው። አስፈላጊነቱን ግን በተለያዩ ማስረጃዎች አብራርተዋል። ቃለ መሃላ የፈጸሙት የሁለቱ ኮሚሽኖች አባላት ደረጃ በደረጃ ወደ ስራ እንደሚገቡ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባ ለአሜሪካ ድምጽ አብራርተዋል። ቀጣዩ ስራ የሚሆነው በጠቅላይ ሚኒስትሩ አቅራቢነት የሁለቱ ኮሚሽኖች ሰብሳቢና ምክትል ሰብሳቢ ኮሚሽነሮች ይሾማሉ። ከዛ በኋላ ልክ አዋጁ ላይ በተቀመጠው መሰረት ንኡሳን ኮሚቴዎች እንዲቋቋሙ ይደረጋል። እነዚህ ንኡሳን ኮሚቴዎች አጠቃላይ አደረጃጀቱን በተመለከተ ማለት ነው። በምን ጉዳዮች እንደሚሰሩ በኮሚሽኑ ላይ ባስቀመጥነው መሰረት የራሳቸውን የአሰራር መመሪያ እና የራሳቸውን ፕላትፎርም እንዲያወጡ ስልጣን ስለሰጠናቸው በዛ መሰረት የሚ ያወጡት ጉዳይ ይኖራል። ከዚህ በተከታታይ ደግሞ ከአዋጁ በመነሳት ደግሞ የሚኒስትሮች ምክር ቤት ለኮሚሽኑ አጠቃላይ የውስጥ አሰራርና ፈቤቷ አደረጃጀት የሚረዱትን አጠቃላይ ስልጣንና ተግባሮችን በሚኒስትሮች ምክር ቤት በደንብ ያወጣል የሚላለ እሱ ስራዎች ይቀጥላሉ ማለት ነው። ከዛ ቀጣዩ ስራቸው የሚሆነው የአጠቃላይ ፕላትፎርሙን ካዘጋጁ በኋላ ቀጥታ ስራቸው የሚሆነው ችግር አሉባቸው የተባሉ አካባቢዎች ጋር ያሉ ሁኔታ ላይ ወደ ጥናት ይገባሉ። ይሄ ጥናት በሚያደርጉበት ጊዜ በጣም አሳታፊ በሆነ ሁሉንም የህብረተሰብ ክፍል አካታች በሆነ ዋናው ችግር ለተነሳበት ችግር መንስኤ የሆኑ ጉዳዮችን ጥናታዊ በሆነ መንገድ አንድ ጥናት ሲደረግ መከተል ያለባቸውን አጠቃላይ ሳይንሳዊ የሆነ የሪሰርች አሰራር ሜቶዶችን በመከተል በውይይትም የታሪክ ማህደሮችን በማገላበጥ ስራቸውን ይቀጥላሉ ማለት ነው። በመጨረሻ የደረሱበትንና ሲጠራ ያደረጉትን የውሳኔ ሀሳብ ማለት ነው። የውሳኔ ሀሳቡ ራሱ በሚዘጋጅበት ጊዜ ጥናቱ ሰነድ የሚጸድቀው በአምሳ ሲደመር አንድ ነው ማለት ነው። ስለዚህ ማጆሪቲው እዛ ውስጥ ያጸደቀውን የውሳኔ ሀሳብ ልክ አዋጁ ላይ እንደተቀመጠው የማንነትና የድንበር ጥያቄ ከሆነ ለፌዴሬሽን ምክር ቤት መላክ እንደሚችሉ በአዋጁ በአንቀ ስድስት ላይ የተቀመጠ ነገር አለ። የፌዴሬሽን ምክር ቤት ያንን ጥናት የሚያምንበትና ኮንፊደንስ ካለው በዛ ላይ የአስፈላጊውን ውሳኔ ሊሰጥበት ይችላል ማለት ነው። ስለዚህ ውሳኔዎቹ በዛ አይነት ሁኔታ ይሄዳሉ ማለት ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ሹመት በ22 ተቃውሞና በአራት ድምፀ ታቅቦ በአበላጫ ድምፅ፣ የእርቀ ሰላም ኮሚሽን አባላት ሹመት ደግሞ በ16 ተቃውሞና በስምንት ድምፀ ታቅቦ በአበላጫ ድምፅ ነው የጸደቀው። በነገ ውለት እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።